እኑ፣ ጤና ይስጥልኝ፣ አድማጮቻችን እንደምሰነበታችሁ። የሳውዲ አረቢያ መንግስት ህገ ወጥ የሚላቸው የውጭ ዜጎች ከሀገሪቱ እንዲወጡ ያስቀመጠው የሶስት ወራት የምህረት ጊዜ ሊያበቃ 23 ቀናት ብቻ ናቸው የቀሩት። መረጃዎች እንደሚያመለክቱት 12 ሚሊዮን የሚደርስ የውጭ ዜጋ በህጋዊ መንገድ እንደሚኖር በሚነገርባት በሳውዲ አረቢያ ሶስት ሚሊዮን ያህል ህገ ወጥ የሚባሉ የውጭ ዜጎች ይገኛሉ። ከመካከላቸው በመቶ ሺዎች የሚቆጠሩት ኢትዮጵያውያን ናቸው። ይሁንና ህገ ወጦች ሊከተልባቸው የሚችለውን ቅጣት ያስቀራል የተባለውን የምህረት አዋጁን ተጠቅሞ ወደ ሀገራቸው የተመለሱም ሆነ ለመመለስ የተዘጋጁት ኢትዮጵያውያን ቁጥር ከብዛታቸው ጋር ሲነጻጸር ዝቅተኛ ነው ተብሏል። መጀመሪያ ላይ አነስተኛ የነበረው የተመላሾች ቁጥር ወደ ኋላ ላይ እየጨመረ መሄዱ ቢነገርም በርካቶች ወደ ሀገር ከመመለስ ይልቅ እዚያው መቅረትን የመረጡ ይመስላል። ወደ ሀገራቸው ለመመለስ ከሚፈልጉት መካከልም የጉዞ ወጫቸውን ለመሸፈን ባለመቻል፣ የጉዞ ሰነድ ለማውጣት በመቸገራቸውና በሌሎችም ምክንያቶች ከሳውዲ አረቢያ መውጣት እንዳልቻሉ በምሬት የሚናገሩ ጥቂት አይደሉም። ሳውዲ አረቢያ የስራና የመኖሪያ ሰነድ የሌላቸውን የውጭ ዜጎች ለማስወጣት ያስቀመጠችው ቀነ ገደብ ሊያበቃ አንድ ወር ያህል ሲቀረው የኢትዮጵያ መንግስት ከሳውዲ መንግስት ጋር የተፈራረመው አዲስ የሰራተኛ ስምሪት ስምምነት ተመላሾች በህጋዊነት ወደ ሳውዲ አረቢያ ዳግም እንዲሄዱ ያስችላል ቢባልም ብዙዎች እምነት አልጣሉበትም። የዛሬውን እንወያይ በሳውዲ የምህረት አዋጅና በኢትዮጵያውያን ምሬት ላይ ያተኩራል። በዚህ ጉዳይ ላይ የሚወያዩ አራት እንግዶችን ጋብዘናል። እነርሱም አቶ ፈይሰል አሊ፣ በሳውዲ አረቢያ የኢትዮጵያ ኤምባሲ የዳያስፖራና የቆንስላ ጉዳዮች ዘርፍ ኃላፊ፣ አቶ ሻውል ጌታሁን፣ በሪያድ የኢትዮጵያ ኮሚኒቲ ማህበር ሊቀመንበር፣ አቶ ኤልያስ ባህሮን፣ ሳውዲ አረቢያ ውስጥ በግል ስራ የሚተዳደሩና ከ35 ዓመት በላይ የኖሩ ኢትዮጵያዊ እንደዚሁም ወይዘሮ ቅድስት ኒኒ በመመለሻ ውጣ ውረድ ሳውዲ አረቢያ ውስጥ በመንገላታት ላይ የሚገኙ ኢትዮጵያዊ ናቸው። እንግዶቻችን ሁላችሁም ጥሪያችንን አክብራችሁ በውይይቱ ለመካፈል ስለተገኛችሁልኝ አመሰግናለሁኝ። በቅድሚያ አቶ ፈይሰል፣ ከዚህ ቀደም የምህረት አዋጁን ተጠቅመው ወደ ኢትዮጵያ ለመመለስ የተመዘገቡት ቁጥር ማነሱ እንደሚያሳስበው የኢትዮጵያ መንግስት አስታውቆ ነበረ። ለምንድን ነው የሚያሳስበው? የሚያሳስበን ዋናው ምክንያት በሳውዲ አረቢያ የሚገኙ የመኖሪያና የስራ ፍቃድ ያላማሉ ዜጎቻችን ቁጥራቸው ከፍተኛ እንደሆነ ስለምንገምት ነው። እስካሁን የተሰጠውን የምህረት አዋጅ በጥሞና በመገንዘብ ወደ ሀገር ቤት ለመሄድ የጉዞ ሰነድ የወሰዱ ዜጎቻችን ከምንገምተው ቁጥር አንጻር ስናየው አነስተኛ መሆኑ እንዲሁም ደግሞ የምህረት አዋጁ የጊዜ ገደብ ለመጠናቀቅ ሀያ ሶስት ቀን የቀረው ከመሆኑ ጋር ስናያይዝ እንዲሁም ደግሞ የሳኡዲ መንግስት የምህረት አዋጁን የተወሰነ ከገፋ በኋላ ይተወዋል ወይም ደግሞ ጊዜውን ያስረዝማል የሚል በመረጃ ላይ ያልተደገፈ የተሳሳተ አስተሳሰብ የያዙ ዜጎቻችን ቁጥር ከፍተኛ ከመሆኑ ጋር በተያያዘ ነው። ይሄ ጉዳይ ሊያሳስብን የቻለው ማለት ነው እንግዲህ ዜጎች ከሀገር ሲሰደዱ በህገወጥ መንገድም ለረዥም ጊዜ በዚያች ሀገር ሲኖሩ የጉዳዩ አሳሳቢነት ያን ያህል ሳይተኮርበት አሁን መንግስት አሳሰበኝ የሚልበትን ምክንያት እንዴት ነው የምታዩት? ምን ሊሆንስ ይችላል? አቶ ኤልያስ። እነኝህ ዜጎች ኃይለኛ ጦርነቶች ያለባቸውን ሀገሮች እንደ ሶማሊያ እንደ የመን ያሉትን አገሮች አቋርጠው ሞት አይተው ብዙ ክፉ ነገር አይተው እዚህ የደረሱ ናቸው። አብዛኛዎቹ በህገወጥ መንገድ የሚኖሩት ከመሰረቱ ይህንን ነገር ለማስወገድ መደረግ የሚገባቸው ናሽናል ዳያሎጎች መኖር አለባቸው። ዛሬ መንግስት በህገወጥነት የሚኖሩትን ሰዎች መርዳትና ለመመለስ የሚደረገው ኤፈርት ትልቅ ነው። ግን በብሔራዊ ደረጃ አገሪቷ ውስጥ መደረግ የሚገባን እነህ ሰዎች በህጋዊ መንገድ ትክክለኛ የሆነ የስራ ኮንትራክት አድርገው በሚያስፈልገው ሀገር እንደ ማንኛውም ፕሮፌሽናል ሌበር ማምፓወር ወጥተው መስራት የሚችሉበትን መንገድ መፈለግ አለበት። እኔ እንደማስበው ከሆነ መንግስት ማተኮር ያለበት ልክ ዛሬ መንግስት የሀገሪቷን ኢኮኖሚ፣ የሀገሪቷን ፖለቲካ፣ የሀገሪቷን ሶሺዮ ኢኮኖሚ ፕሮግራም ፎከስ አድርጎ እንደሚሰራው ይሄ ኢትስ ናሽናል ፕሮብለም ነው። ለሁለተኛ ጊዜ ነው ይሄ አዋጅ የወጣው። ሳውዲ አረቢያ ውስጥ ብቻ አይደለም ይሄ ችግር ያለው ይሄ ችግር ያለው ዲስተብላይዝ የሆኑ ሚድልስት ውስጥ ያሉ ሀገሮች ውስጥ ሁሉ ብዙ ኢትዮጵያውያኖች የሚንጎላቱ የሚቸገሩበት ሁኔታ አለ እና ይህንን ነገር ከፍ ባለ ሁኔታ ተይዞ ተደግፎ የሆነ ናሽናል ውጤት እንዲኖረው መደረግ ያለበት ይመስለኛል። አቶ ሻውል እርሶስ ምን ይላሉ? አንደኛ በእኔ አስተያይ ትንሽ የዘገየ ነገር አለ። ምክንያቱም ይሄ ጉዳይ አሁን የመጀመሪያ ጊዜ አይደለም። በሁለት ሺ አስራ ሶስት አስራ አራት አካባቢ ላይ እንደዚህ አይነት ክስተት ተፈጥሮ ነበር። ሙሉ በሙሉ ከዛ ሌሰን የተወሰደ አይመስለኝም። ሆኖም ግን አሁን ዚሙ ደግሞ ካለ በኋላ የዘገየበት ዋናው ምክንያት ብዬ የማስበው አንደኛ ዜጎች የመጡበት መንገድ ነው። ከዛም በተጨማሪ ደግሞ አንድ ሰው ሲሰደድ ከሀገሩ ወጥቶ እንዲሄድ ያደረጉ እራሳቸው የሆኑ ምክንያቶች ይኖራቸዋል። ከሀገር ቤት ሲመጡም እነዚህ ሰዎች ብዙ ችግሮችን አልፈው የመጡ ናቸው። እዚህ ሀገር የሚወጡ ህጎች ተፈጻሚነታቸው፣ ከዚህ በፊት የነበረው ልምድ እነዚህ ሰዎች ብዙም ትኩረት ሰጥተው በጊዜው እንትን እንዳይሉ የሚያደርግ ነው የሚመስለኝ። ዞሮ ዞሮ ግን ሌሰኖች አልተወሰዱም። ከዚህ በፊት ከነበረው እንትን አሁን እዚህ ጋር በብዙ ደረጃ ሁሉም ሰው ሙሉ ጊዜውን ሰጥቶ ትኩረት ሰጥቶ የሚሰራውን ስራ ምናልባትም ቀደም ተብሎ ከባለፈው ጊዜ ሌሰን ተወስዶ አገር ቤት ላይ ቢሰራ ምናልባት የተሻለ ይሆን ነበርና ትንሽ የዘገዩ ነገሮች ይታይኛለን። አቶ ፈይሰል፣ የተሰጠው ጊዜ እንግዲህ በጣም አጭር ነው፣ ሶስት ወር። አሁን ትምህርት ላይ ያሉ ልጆች አሉ፣ ህክምና የሚከታተሉም ሊኖሩ ይችላሉ፣ እዳ ውስጥ የገቡም ሰዎች አሉእና ስለነዚህና ስለ ሌሎችም ችግር ውስጥ ስላሉ ሰዎች ጊዜ ይሰጥ ብላችሁ የሳውዲን መንግስት ጠይቃችሁ ነበር ወይ? ያው ወደዚህኛው ጥያቄ ከመግባቴ በፊት ቅድም ጓዶች አፍታት የሰጡበትን ጉዳይ የተወሰነ ተጨማሪ አስተያየት ለመስጠት ነው። የኢትዮጵያ መንግስት ህጋዊ ያልሆነ የሰው ፍልሰትን ለመከላከል በሀገር አቀፍ ደረጃ በክቡር ምክትል ጠቅላይ ሚኒስትራችን የሚመራ ግብረ ኃይል አቋቁሟል። በየክልሉ በየመንደሩ እስከታች ድረስ የስደትን አስከፊነት የማስተማር ስራዎችን በስፋት እየሰራ ነው የሚገኘው። እሱ ብቻ ሳይሆን ህጋዊ በሆነ የስራ ስምሪት ዜጎች በነጻነት የተለያዩ ሀገሮች ሄደው መስራት እንዲችሉ ከየ ሀገራቶቹ ጋራ የስራ ስምሪት ስምምነት እየፈጸመ ያለ መንግስት ነው። ከሳውዲ መንግስት ጋር በተመሳሳይ የስራ ስምሪቱ ስምምነት ተጠናቋል። ከሌሎችም መካከለኛው ምስራቅ ሀገራቶችም ጋር በተመሳሳይ አካሂዷል እና ከዚህ ጀምሮ ህጋዊ መንገድ ዜጎች ወደ ሳውዲ መጥተው ሊሰሩ የሚችሉበት ሁኔታ እድሉ ተመቻችቷል። ይሄ ካልኩኝ በኋላ አሁን በአሰሪዎቻቸው የተከሰሱ እርጉዝ ሆነው በህክምና አውሮፕላን ተሳፍረው ወደ ሀገራቸው መሄድ እንደማይችሉ በዶክተሮቻቸው የተረጋገጠላቸው በህክምና ላይ ታሞ ሆስፒታል ያሉ እነዚህ የተለያዩ ጉዳዮችን በተመለከተ ከሳውዲ የሚመለከተው አካል ጋር ውይይት አድርገናል ስለዚህም እነዚህም ጉዳዮች ባጋጠሙ ጊዜ ግንኙነት በማድረግ አዋጁ ሲጠናቀቅ የተለየ ድጋፍና ሁኔታ ውስጥ ያሉ ዜጎች ላይ በአዋጁ መንፈስ የሚጣለው እስራትና ቅጣት እንዳይጣልባቸው የሚያስችል ግንኙነት አካሄደናል። ባጋጠሙ ጊዜ ለሳውዲ መንግስት ለሚመለከተው አካል የምናስተላልፍበት ሁኔታ አሰራሩን ተነጋግረን አሁንም የጀመርንበት ሁኔታ ነው ያለው። ምንም እንኳን ከቀድሞ አሁን ለመመለስ የሚመዘገቡት ሰዎች ቁጥር እየጨመረ ነው ቢባልም፣ ብዙዎች አንመለስም በሚል አቋማቸው የጸኑ ነው የሚመስለው። ለመመለስ የሚፈልጉትም ቢሆኑ የሀገሩና የኢትዮጵያ ኤምባሲ ቢሮክራሲ እያንገላታቸው መሆኑን ነው የሚናገሩት። ከነዚህም አንዷ ለዚህ ውይይት የጋበዝናቸው ወይዘሮ ቅድስት ኒኒ ናቸው። ወይዘሮ ቅድስት ምንድን ነው ያጋጠመው ችግር? እኔ አሻራ ስሰጥ ማለት ነው፣ በፖሊስ እንደምፈለግ ተነገረኝ። ወደ ሀገር ለመግባት ፈልጌ ሰውየው ሰርቃኛለች ብሎ አስመዝግቦኛል። የጠፋሁበት ሰውዬ ማለት ነው እና ፖሊስ ጣቢያ የተከሰስኩበት ፖሊስ ጣቢያ ሂድ ተባልኩኝ። እዛም ሄድኩኝ፣ ምንም አይነት ነገር የለም። ኤምባሲ ሄድኩኝ፣ ምንም አይነት ነገር የለም። ተጠብቁ ነው የምንባለው። እስከ መቼ ነው የምንጠብቀው? ነው ህጉ ደግሞ ሊያልቅ ነው አሁን ማለት ነው መሄድ ፈልጎ ለመሄድ ያልተሳካለ ህዝቡ መልሰ እንደ በዚህ አይነት ችግር ውስጥ ያሉ ሰዎች እንደው ምን ያህል ይሆናሉ? ኢምባሲ የያዘው ወረቀት ራሱ ወደ ሰባ ምናምን አለ። እኔ የማውቃቸው ማለት ነው በዚህ ጉዳይ ላይ ሰርቀናል ተብለው የተያዙት ማለት እንደ ወይዘሮ ቅድስት ሁሉ ሌሎች በርካታ ኢትዮጵያውያንም ተመሳሳይ ችግር ውስጥ ናቸው። በሀሰት በመወንጀላችን አሻራ ስንሰጥ ከሳውዲ መውጣት ተከልክለናል የሚሉ አሉ። ልጆች ያሏቸው ለማመሳከሪያ የሚፈለገው የዲኤንኤ ምርመራ ውጤት ያልመጣላቸው አሉ። ወይዘሮ ቅድስት ይህን በሚመለከትስ እርሶ በምን ሁኔታ ላይ ነው ያሉት? ልጅ አለኝ፣ ለእኔም የልጅም ዲኤንኤ ሰጥተናል። ገና ህጉ እንደወጣ ነው የሰጠነው። የዲኤንኤው አልመጣም። ሁሉም ነገር ግራ የሚያጋባቸው አንዴ ቀርቶ ይላሉ፣ አንዴ ደግሞ ይመጣል ይላሉ። ምንም አይታወቅ እርስዎ ነፍሰ ጡርም ነዎት። አሁን ሞለጃ ነው በዚህ ህግ መጨረሻ ላይ እወልዳለሁ። ሀያ ቀን ምናምን የቀነ ገደቡ ማብቂያ እየተቃረበ በመሆኑ እንግዲህ ብዙዎች እንደ ወይዘሮ ቅድስት ሁሉ ስጋት ላይ ናቸው። እንዴት ነው ኤምባሲው እነዚህን ዜጎች የሚረዳው አቶ ፈይሰል? እህቴ ያነሳችው ችግር እውነቷን ነው። ከከፊሎቻቸው ወይም ደግሞ ከአሰሪዎቻቸው በተለያዩ ምክንያቶች የስራ ኮንትራት ውሉ ከሚፈቅደው ውጭ የጠፉ በመጥፋታቸው ምክንያት የሀገሪቱን የስራና የመኖሪያ ፍቃድ ህግን የጣሱ እሱ ብቻ ሳይሆን አሰሪዎቻቸው እንደ ጠፉ ምናልባትም መጥፋት ብቻ ሳይሆን ይሄን ወስዳብኛለች እንደ ያለ ነገር አድጋኝ ነው የጠፋችው ብሎ የህመክሰት ሪፖርት የማድረግ ጉዳይ ብቻ ሳይሆን ክስም ጭምር ለአካባቢ ፖሊስ ጣቢያዎች ሲያመለክቱ ትሰራበት የነበረው አካባቢ ባለው ፖሊስ ጣቢያ እንደምትፈለግ ተከሳ እንዳለች የሚገልጽ የመውጫ ቪዛ ሲሰጣቸው ይሄ ክስ እንዳለባቸው ይነገራቸዋል። የሳውዲ ኢሚግሬሽን ማዕከላት ለእነዚህ ዜጎቻችን ወደ ሀገር ለመሄድ ለወሰኑ ዜጎች የመውጫ ቪዛ ለመስጠት ሲሞክር እነዚህ ዜጎች እንደተከሰሱ ይነገራቸዋል። ምክንያቱም እነሱም ይሄ ጉዳይ ካልተፈታ በስተቀር የመውጫ ቪዛ እንዲሰጡ ሲስተሙ ያግዳቸዋል። የእኛ ዜጎች ይህ አይነት ችግር የሚያጋጥማቸው ቁጥራቸው አሁን ከመቶ ዘጠና አምስት በላይ ናቸው። እንዲሁም ደግሞ በተለያዩ የሳውዲ ከተሞችም እንደዚሁ አይነት ቁጥር አለ። ቁጥሩ ሲደማመር ከፍተኛ ስለሚሆን ከሁለት መቶ በላይም ስለሚሆን ከሳውዲ መንግስት ጋር እነዚህን ዜጎች በምረት አዋጁ ጊዜ እንዲወጡ ለማድረግ ወደሚፈለጉበት ቦታ ሳይሄዱም በዋና ዋና ከተሞች የእነሱን ጉዳይ ማየት የሚያስችል የፖሊስ ክፍል እንዲደራጅ በኖት ቨርባልም ጠይቀናል። በአካልም ሄደን አዋይተናል። የሳኡዲ የውጭ ጉዳይ ሚኒስቴር ሀሳባችንን ተቀብሏል። ነገር ግን ለሚመለከተው አካል አሳልፈው ውሳኔ እየጠበቅን ነው። ይሄ እስከሚሆን ድረስ ዜጎች የተከሰሱበትን ምክንያት እንዲያውቁ፣ ካወቁ አሰሪዎቻቸውን የረመዳን ወር ከመሆኑ ጋር በተያያዘ በራሳቸው ጊዜ ግንኙነት አድርገው ወደ ሀገር መሄድ እንዲችሉ ምህረት እንዲያደርጉላቸው፣ ይሄ ካልተሳካ በኢትዮጵያ ኤምባሲ የጉዳይ ፈጻሚዎችን መድበን ከአሰሪዎች ጋራ የማግባባት ስራ በመስራት አሰሪዎች ወደ ክስ ሳይሄዱ የክስ ክሱን እንዲያነሱ የመስራት ስራዎችን እየሰራ ነው። ይሄ በተወሰነ ደረጃ በሚፈለገው ባይሆን ውጤት አምጥቷል። ወይዘሮ ቅድስት ያነሱት ስጋት አለ ቀኑ እያለቀብን ነው ብለዋል እና በዚህ ባለው አጭር ጊዜ ውስጥ ከአንድ መቶ ዘጠና አምስት በላይ ሰዎች ችግር ይፈታል ተብሎ ይጠበቃል። ለሳውዲ መንግስት ያቀረብነው አንድ ጉዳይ አለ። እነዚህ በስፖንሰሮቻቸው ወይም ደግሞ በአሰሪዎቻቸው የተከሰሱ ዜጎች ወደ ሀገር ለመሄድ ወስነው በምህረት አዋጁ ጊዜ የመውጫ ቪዛ ለማግኘት ሪፖርት ስላደረጉ ስለመጡ ከነሱ አቅም በላይ በሆነ ሁኔታ በክሱ ሂደት ምክንያት የምህረት አዋጁ ከመጠናቀቁ ጋር በተያያዘ ሊከተል የሚችለው የገንዘብና የእስራት ቅጣት በነዚህ ሪፖርት ባደረጉ ዜጎቻችን ላይ ተፈጻሚ እንዳይሆን በኖት በርባልም በአካል ማሳውቀናል። ይህንንም ተቀብለውን ውሳኔያቸውን እየጠበቅን ነው ያለ ነው። ሁለተኛው ከደም ምርመራ ጋር በተያያዘ ሰፊ ችግር ነው ያለው። የውጭ ጉዳይ ሚኒስትር ክቡር ዶክተር ወርቅነህ ገበየሁም የኢትዮጵያን ዴሊጌሽን በመምራት ከሳውዲ አቻቸው ጋር ውይይት ባደረጉበት ጊዜ ይሄ ችግር ብዙ ቁጥር ያለው ዜጎችን ወደ ሀገራቸው እንደመለሱ በጣም እንቅፋት የሆነ ችግር እንደሆነ አንስተው፣ የሳውዲ አቻቸው በበኩላቸው በመንግስታቸው ደረጃ ውይይት አድርገው ይሄ ጉዳይ እንደሚነሳ በእርግጠኝነት በገለጹላቸው መሰረት እኛም ለዜጎቻችን ገልጸናል። ሌሎቻችሁን በዚህ ላይ አጠራ ጠራ ያለ አስተያየት ካላችሁ፣ አቶ ሻውል። ሰዎቹ በተከሰሱበት ቦታ ሄደው ጉዳያቸውን መታየት አለበት የሚለው ነገር በጣም በቀጥታ ብዙ ዜጎቻችን እየተቸገሩ ያሉበት ሁኔታ ያለ ነው። ሳውዲ አረቢያ እጅግ በጣም ትልቅ ሀገር ነው። ለምሳሌ ከአንድ ሺህ ኪሎ ሜትር ወይም ከዛ በላይ ባለው አካባቢ ላይ አሰሪዎቻቸው ያሉ ሰዎች እዛ እንዲሄዱ ይጠየቃሉ። እዚህ ደግሞ ሴቶች ናቸው። እዚህ አገር መንቀሳቀስም እንዲቀላል ነገር አይደለም። እና ይሄኛው ችግር አቶ ፌሰል እንዳሉት የሆነ የተዘጋጀ አንድ ማዕከል ተዘጋጅቶ መፍትሄ ካልተበጀለት በስተቀር እኔ በዚህ በአጭር ጊዜ ውስጥ መፍትሄ ተገኝቶ ዜጎች ወደ ሀገር መግባት ይችላሉ የሚል እምነት የለኝም። አሁን መመለስ እየፈለጉ ግን መንገዱ የተዘጋባቸው ኢትዮጵያውያንን ጉዳይ ነው ያየ ነው። በመቶ ሺዎች የሚቆጠሩ ህገወጥ የሚባሉ ኢትዮጵያውያን ደግሞ ከሳውዲ አረቢያ ወደ ሀገራቸው መመለስ እንደማይፈልጉ ወይንም ለመመለስ እንዳልተዘጋጁ ነው የሚነገረው። ምክንያታቸውም የተለያየ ነው። ከመካከላቸው የተወሰኑት ለዶቼ ቬለ የተናገሩትን እንስማ። ለመምጣት ብንፈልግም ቀረጽ ግን ነጻ አይደለም። ኢቭን እንኳን የያዝናውን ለምዘን ለመመለስ ትኬት አለ፣ ቀረጽ አለ ኦኬ ነ ፍሪ ሁን አይደለም ያልነው፣ ግን ቢያንስ የተወሰነ ቢቀንስልን አሪፍ ነው። ብዙ ልጆች ስራ የማይሰሩ አሉ። ወደ ሀገር መግባት እየፈለጉ እንዳይገቡ የሚገደዱበት የገንዘብ እጥረት ስላለ ማለት ነው። ሳውድ አረቢያ ከሚኖሩት የመኖሪያ ፍቃድ ከሌላቸው ሰዎች አንዱ እኔ ነኝ። የኢትዮጵያ መንግስት ከዛሬ ሶስት ዓመት በፊት ንውጡ ብሎ አውቶ በገጠር ኗሪ የሆናችሁ መሬት ይሰጣችኋል፣ በከተማ ኗሪ የሆናችሁ የከተማ ቦታ ይሰጣችኋል እያለ ለእውነት የራቀ ለውሸት የቀረበ ሲያወሩ የነበረው ሀገር ስንገባ ማንም ባለዚህ ብሎ ጠይቀን የለም። ከሀገር ያወጣን ድህነት ነው። አሁንም ኢትዮጵያ ውስጥ ሄዶ ተጨናንቆ ከመኖር እዚሁ ሀገር ላይ የሳውዲ አረቢያ መንግስት ያደረገውን ያደርገናል። የሳውዲ አረቢያ ምህረትን አዋጅ ለመጠቀም ብዙ ጥረን ነበረ። ነገር ግን እኛ ተመጠቀም እድሉን አላገኘንም። አሰሪዎቻችን እንድንሰራ ይፈልጋሉ ግን የኢትዮጵያ ቪዛ ተዘግቶብን ያለው አዋጁን ተጠቅመን በአንድ ወር ጊዜ ውስጥ ስምምነት ፈጥረው ቪዛ ተከፍቶልን ይዘን ሄደን የምንመጣበት ነገር ቢፈጠር ለእኛ ትልቅ እድል ነው። ልጆች አሉን፣ በዙሪያ ይኔ ብዙ ቤተሰብ ነው የማስተዳድረው። ይሄንን ቤተሰብ ሁሉ ጥዬ ደግሞ ሀገር ገብቼ ምንድን ነው የምፈጥረው? እህቴም ነበረች የዛሬ ስንት ዓመት ገብታ ምንም የተፈጠረላት ነገር የለም። እናደራችኋለን፣ ትሰራላችሁ ምን ምን ተብለዋል ሲሄዱ። የዛሬ አራት ዓመት ግን ሄዶ ምንም የተሰራ ምንም የተፈጠረላቸው ነገር የለም እና እኛስ ምን ነው ይዘን የምንሄደው? አሁን የሰላሳ አምስት አመት ወጣት ነው ለምሳሌ ማለት ነው። በአካባቢ የተመመሬት የለኝም ብዙ የድሃ ልጆች ነን። አሁን ለምሳሌ ምንም የተደረገላቸው ነገር የለም ብዙ ይሄዳሉ። ከአሁን በፊትም ኑሮ በጣም አስቸጋሪ ነው ያለው፣ ወጣቱ ተሰሚነት የለውም ስናስበው ኢትዮጵያ ላይ። እና ይህ ችግር በማሰብ ነው እንጂ አገራችንን እንወዳለን። በእርግጥ እንደሰማችሁት የጉዞ ትኬት መግዣ የቀረጥ ክፍያ አቅም የለንም። ምን ይዘንስ ሀገራችን እንመለስ ካሉት አንስቶ ወደ ሀገራቸው ቢመለሱም መኖሪያም ሆነ መተዳደሪያ ስለሌላቸው የመጣው ቢመጣም እዚያው ሳውዲ አረቢያ መቆየቱን እንደሚመርጡ ነው። እንግዲህ የሰማችኋቸው ሰዎች የተናገሩት መንግስት በህጋዊነት መቆየት የሚያስችለንን መንገድ ለምን አይፈልግም ያሉም አሉ። አቶ ፈይሰል ለእነዚህ ጥያቄዎች እስቲ በአጭሩ መልስ ይስጡን። ከቀረጥ ነጻ ጋር በተያያዘ መንግስት ወደ ሀያ አንድ የሚጠጉ የተለያዩ የቤት መገልገያ እቃዎችን ከቀረጥ ነጻ እንዲገቡ ፈቅዷል። በዚህም ዜጎች እየተጠቀሙ ይገኛሉ። ስለዚህ ይሄ ተፈጥቷል ማለት ነው። ሌላው ሀገር ውስጥ ሄዶ ተጨናንቆ ከመኖር ይልቅ እዚህ መኖርን የሚመረጥበት ሁኔታ እንዳለ የተገለጸ ነገር አለ። በእኔ አስተሳሰብ ሀገራችን ውስጥ ከመቶ ሚሊዮን በላይ ህዝብ አለ ይሄ ህዝብ እየሰራ እየበላ እያደረ ነው ያለው። ይሄ ደግሞ የሳውዲ አረቢያ መንግስት ነው አገር ነው። ሀገሩ ደግሞ የራሴን የስራና የመኖሪያ ፍቃድ ያላሟላችሁ ኢትዮጵያንም፣ ብቻ ሳይሆን ሌሎች ሀገሮችን ዜጎች እንዲወጡ ብላ አዋጅ አውጃለች። የምህረት አዋጅ ነው። በዚህ ምህረት አዋጅ ውስጥ ያልወጣ ዜጋ የሚቀጣበትን የሚታሰርበትን በገንዘብም በስርዓትም አስቀምጧል። ስለዚህ እዚህ መቀመጥ የምርጫ ጉዳይ አይደለም። ሀገር ቤት ቢለማም ቢከፋም ሀገር ሀገር ነው። ስለዚህ ይሄንን ጉዳይ እዚህ ከመቅረት ጋር ማያያዙ ተገቢ አይመስለኝም። ይሄ የተሳሳተ አስተሳሰብ ነው። በኢትዮጵያም ውስጥ የኢትዮጵያ መንግስት ከክልል መንግስታቶች ጋር በመሆን ዜጎች እንደተመለሱ ወደ ማረፊያ አዘጋጅቶ ወደሚኖሩበት አካባቢ ደግሞ በቀጥታ የሚሄዱበት ሁኔታና በየአካባቢ ባሉ የልማት ስራዎች ውስጥ እንደ ሌላዎቹ ኢትዮጵያውያንም እንዲሳተፉ እድል አመቻችቷል። ከወጣቶች ጋር በተያያዘ የኢትዮጵያ መንግስት ወጣት ስራ አጥነትን የወጣት ተሳትፎን በሁሉም መንገድ ለማረጋገጥ ከፍተኛ ርብርብ እያደረገ ያለ መንግስት ነው። በእርግጥ የስራ አጥነቱ ሁኔታ ቁጥር ሰፊ ከመሆኑ ጋር በተያያዘ ከፍተኛ ርብርብ እና ተከታታይነት ያለው ስራ የሚጠይቅ ነው። ለዚህ መንግስት ኮሚትመንቱን ያሳየበት ተዘዋዋሪ ፈንድ በቢሊዮኖች የሚቆጠሩት ገንዘብ መድቦ በፌዴራል ደረጃ በክልል ደግሞ ክልል መንግስታቶች የራሳቸውንም ገንዘብ ጨምረው በየክልሉና ከተማ አስተዳደሩ ያሉ ስርዓቶችን የማደራጀት ስራ የማስያዝ ተገቢው ክህሎትና ስልጠና እንዲያገኙ ማድረግ ሰፊ ርብርብ የሚጠይቅ እንቅስቃሴ ውስጥ ናቸው። ተመላሽ ዜጎቻችንም ሲመለሱ በየክልሎቻቸው በየአካባቢያቸው የዚህ እድል ተጠቃሚ ነው የሚሆኑት። ግን ሀገር አቀፍ ደረጃ ብዙዎቹ ከዚህ ቀደም የሄዱት ይህን አይነት እድል አላገኙም ነው የሚሉት። እንግዲህ ራሳቸውም ሄደው ተመልሰው እንደገና ወደ ሳውዲ አረቢያ የገቡም ይህንኑ ነው የሚናገሩት። ባለፈው በተደረገው ዜጎችን የማስመለስ ሂደት ውስጥ ሀገር ቤት ስትካሄድ የነበረውን ነገር በደንብ ነው የምናውቀው። በዛ የተጠቀሙ ውጤታማ የሆነ ታሪክ ያላቸው በርካታ ተመላሾች አሉ። የዛን ጊዜ ያኔ መንግስት ያስቀመጠውን እድል ሳይጠቀሙ አዲስ አበባ እንደደረሱ በአውቶቡስ በቀጥታ ወጥተው ዘመቻ እንኳን ሳያልቅ ወደ ሳውዲ አረቢያ የተመለሱት ዜጎችም አሉ። ስለዚህ ሙሉ በሙሉ ዚ የዚህ ፕሮግራም ተጠቃሚ ሆነዋል ባንልን ውጤታማ የሚሆኑት እንዳሉ ሁሉ ውጤታማ ደግሞ ያልሆኑት ደግሞ ሊኖሩ ይችላሉ። ቲኬት መግዣ እንኳን የለንም፣ በምናችን ነው ቲኬት ገዝተን የምንመለሰው? ያሉም አሉ። ከቲኬት ጋር በተያያዘ ችግሩ እንዳለ እኛም እናውቃለን። ቲኬት የኢትዮጵያ አየር መንገድን የሳውዲ ኤርላይንስን በዝቅተኛ ዋጋ ምናልባትም የኢትዮጵያ አየር መንገድ ዜጎችን ከዚህ ወደ ኢትዮጵያ ለመውሰድ የሚያስፈልገውን ወጪ ብቻ ችሎ ዜጎችን እንዲያጓጉዝ ሁኔታዎች ተመቻችቷል። ተጨማሪ ትልልቅ አውሮፕላኖችንም ወደዚህ ለማምጣት ውሳኔ ላይ ደርሰናል። ዜጎች በተባለው ጊዜ ውስጥ የአውሮፕላን ትኬት እንዳያጡ በአነስተኛ ዋጋ እድሉ ተመቻችተዋል። ይሄ መሆኑን እያለ አቅማቸው የማይችሉ የተወሰኑ ሊኖሩ ይችላሉ። እነዚህም ደግሞ ዜጎች ልንረዳ የምንችልበት በእጃችን ይሄ ነው የምንለው ነገር የለም፣ ግን ከትልልቅ ዓለም አቀፍ ድርጅቶች ጋራ እዚሁ ሪያድ ድረስ መጥተው ለምሳሌ የዓለም አቀፍ የስደተኞች ድርጅት አይኤም የተባለው እዚሁ መጥተው በመሬት ላይ ያለውን ችግር እንዲያጤን ዜጎችንም ጥናትም እንዲያካሂድ ለረጂ ድርጅቶችን ተመሳሳይ መፍትሄ መፍትሄ ሊሆን የሚችል ፕሮፖዛል እንዲያቀርብ እድል ሰጥተን ከነሱ ጋር ሰርተን እነሱም የሚሽናቸውን አጠናቀቁ ኋላ አሁን የመጡበትን ዛሬ ወደ አገር ቤት እየተመለሱ ነው። ምናልባት ወይዘሮ ቅድስት እርስዎ ለመመለስ ፈልገው ነው ችግር ውስጥ የሚገኙት ነገር ግን አንመለስም የሚሉት ኢትዮጵያውያንስ ያሉበት ሁኔታ ምን ይመስላል? እስኪ በአጭሩ ይንገሩን። አንመለስም ብለው ያሉ ሰዎች ማለት ነው። እነሱ ራሳቸው ወይ ትኬት ብር የላቸውም ይሰራሉ በወር የቤት ኪራይ ይከፍላሉ፣ ወይም ደግሞ ለቤተሰብ ያውላሉ። ያ ቤተሰብ ወደዚህ መልሶ ያንን ብር ይልክላቸዋል፣ አይልክም ወይ ያጠፋሉ። መንግስት ይሄንን ነገር ለምን አያስተካክልም ነው። ብዙዎቹም አንድ ወር ሰርተን እንሄዳለን ብለው ነው ወደ ስራ እየገቡ ያሉት እንጂ አገራችን አንገባም ብለው አይደለም። ብዙዎች እጃቸው ላይ ገንዘብ አይኖራቸውም። ይሰራሉ፣ ይልካሉ፣ ይበላሉ፣ ይጠጣሉ። ከዛ ያልስም የሚሰሩት ነገር ማለት ነው። አቶ ኤልያስ እንደተከታተሉት አብዛኛዎቹ ከዚህ ቀደም ወደ ሀገራቸው የተመለሱትና ራሳቸውም የገጠማቸውን እንደ ምሳሌ እያነሱ ላለመመለስ መወሰናቸውን ነው የሚናገሩት። የምሕረት አዋጁ የሰጠው የመውጫ ቀነ ገደብ ሲያበቃ ችግር ሊገጥማቸው እንደሚችል ሁሉ እየተነገራቸውም ብዙዎች ሳውዲ አረቢያ ለመቆየት መወሰናቸው ምን ያሳያል ይላሉ መንግስት ስለ እነዚህ ዜጎች ምን ሊያደርግ ይገባ ነበር? ይላሉ አቶ ኤልያስ። ይሄ የሚያመለክተው የምህረቱ ጊዜ ካለቀ በኋላ የሚመጣው የቅጣቱ፣ የእስሩ፣ የወጣው ሬጉሌሽን በጣም ከባድ ነው። ይሄንን በትክክል የተረዱ አይመስለኝም። አንደኛ፣ ሁለተኛ፣ በአይናችን እያየ ነው ያለ ነገር ቢኖር መንግስት በጣም ራሱን አዘጋጅቶ ሲሪየስ የሆነ እርምጃ ለመውሰድ የተዘጋጁ ናቸው። መንግስት ላይ ያለው ችግር ምንድን ነው? ዛሬ እነኚህ አን ዶክመንትድ የሆኑ ያልተመዘገቦች፣ ዶክመንትድ መሆን አለባቸው። አትሊስት ጊዜው እንኳን የማይበቃ ከሆነ ቅድም አቶ ፈይሰል እንዳሉት መንግስት ጋር ቀርበው ኤምባሲ ቀርበው ልዩ ልዩ የሆኑ ህጋዊ ተቋሞች ጋር ቀርበው ዶክመንትድ መሆን አለባቸው። ዛሬ የመንግስት ትልቁ ኮንሰርን አን ዶክመንትድ የሆኑ በመቶ ሺህ በሚሊዮን የሚቆጠሩ የውጭ ሀገር ዜጎች ሀገሪቷ ውስጥ አሉ። አካባቢው የፀጥታ ችግር አለበት። ያንን የፀጥታ ችግር ኮንትሮል ለማድረግ ዛሬ አንድ ዶክመንትድ የሆኑ ያልተመዘገቡ፣ የማይታወቁ ሰዎች መጥተው በህጋዊ ተቋማችሁ በኤምባሲ ሆነ በሳውዲ ኢሚግሬሽን ሆነ በምን ሆነ ዶክመንትድ መሆን አለባቸው። ከዛ በኋላ ምናልባት ጊዜ ባይበቃ ጊዜ ቢበቃ ባይበቃ ይሄ መንግስታችን በመንግስት ደረጃ ከመንግስት ከሳውዲ መንግስት ጋር ቁጭ ብለው ተደራድረው ሶሉሽን መውሰድ ይቻላል። ነገር ግን አንድ ዶክመንትድ ሆኖ መኖር ሰው ሀገር ከባድ ነው። የዚህን የምህረት አዋጅ ምንነት እዛ ለሚገኙ ኢትዮጵያውያን ለማስረዳት እየተሞከረ ነገር ግን አሁንም በብዙ መቶ ሺዎች የሚቆጠሩ ኢትዮጵያውያን ለመመለስ ፈቃደኛ አይደሉም። ምንድን ነው ምክንያቱ? አቶ ሻውል አንደኛ የግንዛቤ ችግር አለ። እኛ ጋር ፎርም ሊሞሉ መጥተው ይህን ያክል ትምህርት እናስተምር ከርመን ለምን አንድ ወር አትጨምሩልን የሚላሉ ለምን ሁለት ወር አትጨምሩልን የሚላሉ ይህ የሚያሳየው ምንድን ነው? በትክክል አልተገነዘቡት ብዙ ዓመት የኖረ ሰው በሶስት ወር ውስጥ ውጣ ሲባል ጊዜው በቂ ላይሆን ይችላል። ቀደም ሲል ለምሳሌ ልጆች ትምህርት ቤት አቋርጠው መምጣት አለባቸው። የገንዘብ የዕዳ ችግር አለ እና ያንን ሲያስቡት በዚህ በአጭር ጊዜ ውስጥ መውጣት ስለሚከብዳቸው ሊሆን ይችላል። እሱ አንድ ምክንያት ሊሆን ይችላል። ይሄ ነገር የምርጫ ጉዳይ አይመስለኝም። እኔ የኢትዮጵያ መንግስት ምንም አይነት እርዳታ ባያደርግም እነዚህ ሰዎች እነሱ የፈለጉትን ከማድረግ ወደ ኋላ የሚያስቀራቸው ነገር የለም። ምክንያቱም የተነሱበት አነሳስ ኔሽን ፍሪ ኦፍ ቫዮሌተርስ ነው የሚለው። ስለዚህ ይሄ ፕሮግራም በአጠቃላይ የሳውዲ አረቢያ መንግስት ፕሮግራም ነው። የእኛ ዜጎች አሁን እዚህ ጋር ያልገባቸው ግንዛቤ መጥረት አለብኝ የምለው ልክ የኢትዮጵያ መንግስት ፕሮግራም አድርገው የሚወስዱ አሉ። የኢትዮጵያ መንግስት እዛ ምን ያደረግልናል? ሂዱ ለምን ትሉናላችሁ? ሁሌ ይላል ባንላቸውም የኢትዮጵያ መንግስት ምንም ባያደረግላቸውም ይሄ ፕሮግራም ከመፈጸሙ በኋላ አይለም እነዚህ የእኛን ዜጎች ስሩ ምንም ችግር የለም ይላሉ። ግን ልክ ቀኑ ሲያልቅ ግን አውጥቶ ያባራቸዋል። በእርግጠኝነት በአንድም ይሁን በሌላ መልኩ የራሳቸውን ሕይወት በእነዚህ ሰዎች ዙሪያ ላይ አርገው የሚኖሩ ሰዎች አሉ። እነዚህ ደግሞ ሰዎቹ ወደ ሀገር እንዳይሄዱ ከሚያደርጉ ሰዎች እንቅፋቶቹ ዋነኞቹ ናቸው። ተጨማማሪ ሁኔታዎች ተያይዞ አንድ ላይ የምህረት አዋጁን ትክክለኛውን ኮንሰፕት ያላገኙት ብዙ ዜጎች አሉ። አቶ ፈይሰል፣ ብዙዎች ወደ ኢትዮጵያ ላለመግባት እንደ ምክንያት የሚያቀርቡት አሻራ ስጡ መባላቸውን ነው። ከዚህ ቀደም አሻራ አይሰጥም ተብለን ነበረ። አሁን ግን አሻራ ይሰጣል። አሻራ ከሰጠን ተመልሰን መግባት ስለማንችል አንወጣም ይላሉ። አሻራ ሰጥተው የሚወጡት ዜጎች ተመልሰው መግባት ይችላሉ ወይ? በእርግጠኝነት ለዚህ ዋስትና አላቸው? ይችላሉ፣ ዋስትና አላቸው። ምክንያቱም ይሄ የምህረት አዋጅ ነው። በዚህ በተሰጠው የምህረት አዋጅ ጊዜ የወጡ የውጭ ሀገር ዜጎች ተመልሶ በህጋዊ መንገድ ለመስራት ወደ ግዛቱ መግባት ይችላሉ። ለሐጅና ዑምራ፣ ለጉብኝት፣ ለተለያዩ ጉዳዮች መግባት የሚችልበት ሁኔታ እንዳለ አረጋግጠውልናል። ይህንን ነው ለህዝባችን እየነገርን ያለ ነው። ወይዘሮ ቅድስት በኢትዮጵያውያኑ በኩል ተመልሶ መምጣት ይቻላል የሚለውን ያምኑበታል? አሁን የዛሬ አራት ዓመት አሻራ ሰጥተው የሄዱት ሰዎች ማለት ነው፣ መመለስ አይችሉም። ለምን አሻራ ሰጥተው ስለሄዱ ማለት ነው ም አሻራ ሰጥተሽ ከሄድሽ ማለት ነው መመለስ አትቼ። አቶ ፈይሰል የዛሬ አራት ዓመት አሻራ ሰጥተው የወጡም መግባት ተከልክለዋል ማለት ነው። በህጋዊ ባልሆነ ሁኔታ እዚህ በመገኘታቸው ወደ ሀገራቸው የተሸኙ የዛሬ አራት ዓመት የተሸኙ ኢትዮጵያንን ጨምሮ ሌሎች ዜጎች ወደዚች ሀገር እንዳይመለሱ ከልክሏል የሳውዲ መንግስት። የአሁኑ አዋጅ ግን እዚህ ሀገር ያለ ስራ ፈቃድ ያለ መኖሪያ ፈቃድ በመኖራቸው ምክንያት የሀገሪቱን የስራና የመኖሪያ ፈቃድ ህግ ስለጣሱ ሳይቀጡ እንዲወጡ በዚህ ጊዜ ውስጥ ሁለተኛው ተመልሰው ደግሞ በዚህ ጊዜ ውስጥ የምህረት አዋጁን መንፈስ ተረድተው የመንግስት ያወጣውን ትዕዛዝ ተቀብለው ከሄዱ ደግሞ በዚህ ጊዜ ውስጥ ተመልሰው መግባት እንዲችሉ እነዚህ ሁለት ጉዳዮችን ነው የያዘው። የሳውዲ አረቢያ መንግስት የስራና የመኖሪያ ፈቃድ የሌላቸው የውጭ ዜጎች በተቀመጠው የጊዜ ገደብ ከሀገሪቱ ከወጡ ከቅጣት እንደሚድኑ አስታውቋል። ይሄ ቀነ ገደብ ካለፈ በኋላ ምንድን ነው የሚጠብቃቸው? ኤምባሲም ሆነ የኢትዮጵያ ኮሚኒቲ ምን ሊያደርግላቸውስ ይችላል? ከአቶ ፈይሰል እንጀምር። ባለፈው ጊዜ አፍሶ ወደ አገር ቤት ወደ መጡበት መሸኘት ሁኔታዎች ነበሩ። ያኔ ከፍተኛ ርብርብም ተደርጎ የተቻለውን ያህል ተደርጎ ዜጎች ወደ ሀገራቸው እንዲመለሱ ተደርገዋል። የአሁኑ ይሄን አዋጅ ተከትለው ተግባራዊ ያላደረጉ ዜጎች ወደ ሀገር ቤት ተይዞ የሚሸኙበት ሁኔታ ያለ ሳውዲ መንግስት ዜጎች ወደ እስር ቤት የሚገቡበት ፍርድ ቤትም ቀርቦ ለአመታት ቅጣት ተጥሎባቸው ቅጣታቸውን እዚሁ እስር ቤት ሆነው የሚቆይበትን ሁኔታ አመቻችቷል። አቶ ፈይሰል የኢትዮጵያ ኤምባሲስ ራሱን ምን ያህል አዘጋጅቷል? ሊከተል ስለሚችሉት ጉዳዮች ከሳውዲ መንግስት ጋራ የዜጎችን ሰብአዊ ክብር በማይነካ መልኩ ተፈጻሚ እንዲሆን መወያየት እንዳለብን የጋራ አቋም ላይ ደርሰናል። እነዚህም በተከታታይ ባሉ ጊዜያቶች የምንሄድበት ነው የሚሆነው። ግን ባለችን አጭር ጊዜ ውስጥ ሀያ ሦስት ቀን ቀርቶታል። ዜጎቻችን ይህ ሁኔታ የተለየ ይሁን እንደሆነ አውቀው ወደ አገራቸው እንዲሄዱ ተከታታይ የሆነ የማስተማር የማሳመንና የማስወሰን ስራዎችን በተከታታይ እየሰራን ያለንበት ሁኔታ ነው ያለው አቶ ሻውል። የኢትዮጵያ ኮሚኒቲስ በመቶ ሺዎች የሚቆጠሩ ሰዎች ችግር ላይ ሲወድቁ ምንድን ነው ልታደርጉ የምትችሉት? ቀኑ ካለፈ በኋላ የኢትዮጵያ ኮሚኒቲ ምን ማድረግ እንደሚችልን እርግጠኛ አይደለም። ምክንያቱም ከዛ ጊዜ ጀምሮ እነዚህ የስራና የመኖሪያ ፈቃድ የሌላቸውን ሰዎች የረዳ ትራንስፖርት የሰጠ እንዲኖር የፈቀደ ራሱም ተጠያቂ ነው የሚሆነው ነው የሚለው የወጣሁ ምናልባት። ከዛ በፊት ግን አሁንም ያሉኝ ስጋቶች ምንድን ናቸው? አንደኛ ብዙዎቹ ሰዎች ወደ መጨረሻው አካባቢ መሄድን ነው የሚያሳውቁን ያሉት። በዛ ሰዓት ሰዎች በማስ ቢመጡ የሳውዲ መንግስት በዛ ልክ እነዚህን ሰዎች ሰርቪስ ሊሰጣቸው ይቻላል የሚል እምነት የለኝም። መርዳት ካለብን አሁን ነው። ከዛ በፊት ስራዎች ቢሰሩ ነው የምለው። አቶ ኤልያስ፣ አዋጁ ጊዜ ከማለቁ በፊት ሁላችንም ተረባርበን ሰው ውሳኔ ውሳኔ እንዲወስድ እና እንዲነቃነቅ በዚህ በሶስት ሳምንት ጊዜ ውስጥ የበለጠ መረባረብ እንዳለብን ነው። ይሄ ነገር ሲሪየስ መሆኑን አውቀው ዜጎች ከአሁኑ ውሳኔያቸውን ወስደው በአስፈላጊው መንገድ በስነ ስርዓት፣ በህጋዊ መንገድ ሀገሪቷን ለቀው መውጣት እንዳለባቸው ነው። ምክንያቱም እዚህ ሀገር መቆየት ማለት ራስን ለአደጋ መጣል ማለት ነው። የሚመጣው አስከፊ ነው። አቶ ፈይሰል አሊይ፣ አቶ ሻውል ጌታሁን፣ አቶ ኤልያስ ባህሮን እንደዚሁም ወይዘሮ ቅድስት በውይይቱ ላይ ሀሳቦቻችሁን ስላካፈላችሁኝ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ደህና አደሩ።